ለምስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮች፣ እንደምናመሻችሁ። እዚህ ክፍለ ጊዜ ዛሬ የምንመለከተው ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን ይሆናል። ባለፈው ክፍለ ጊዜ ከያዕቆብ ሕይወት ከዮሴፍም ሕይወት ታላቅ ነገርን እግዚአብሔር አስተምሮናል። በቀሪው ሕይወታችን እግዚአብሔር አምላካችንን እያስከበርን ኖ ለማለፍ እንድንችል እግዚአብሔር ደግሞ ትምህርት አድርጎ የእነዚህን ሰዎች ሕይወት ለእኛ በመጽሐፍ አስቀርቶልናል። በዚህ ሁሉ ውስጥ ታዲያ እያደግን እግዚአብሔርንም እያስከበርን ለሌሎችም ብርሃንና ምሳሌ እየሆን ማለፍ እንድንችል እግዚአብሔር ሆይ ጸጋህን አብዛልን ማለቱ ታላቅ ታላቅም ዕውቀት ነው። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘፍጥረት መጽሐፍ ጥናታችንን እንመለከታለን ማለት ነው እግዚአብሔር አምላካችን አንድና ሁለት እያለ እየመገበን ከሰፊው ማዕዱ እነሆ ወደ ኦሪት ዘፍጥረት መጽሐፍ ጥናታችን መጨረሻ ክፍል ይደርሰናል። በእነዚህ ሁሉ ውስጥ ታዲያ እግዚአብሔር በእምነት ከሮጃችን ውስጥ ብዙ ስንቅን ሰንቆልናል። ወገኖቼ አይደለም እንዴ? እግዚአብሔር እየተመሰገነ ይሁን። እንግዲህ ፍሬ ደግሞ እያፈራን ሰላሳና ስልሳ መቶም ፍሬ እያፈራን ለሌሎች ደግሞ በረከት መሆን እንድንችል እግዚአብሔር ጸጋውን ያብዛልን።

ስላገለገለን እግዚአብሔር ባለበት ስፍራ ኑሮውን ሕይወቱን ይባርክ እንላለን። ይህ ዝማሬ ዓመታትን ቢያስቆጥርም የእውነቱ ዛሬም በልባችን ታላቅ ነው። ወገኖቼ፣ ወዳጆቼ እግዚአብሔርን ተስፋ አድርጋችሁ እግዚአብሔርን ተማምናችሁ ምናልባት በተስፋ መቁረጥ ውስጥም ደግሞ ገብታችሁ በመባዘን የምትኖሩ ልትኖሩ ትችላላችሁ። ለያዕቆብ የገባለትን ተስፋ እግዚአብሔር አጽንቷል ለእናንተም ደግሞ እንደዚሁ ያጸናልና፣ አትባዝኑ፣ አትጨነቁ። አዎ፣ እግዚአብሔር በተስፋ መቁረጥ ውስጥ ያለችን ሕይወት በዚህን ሰዓት ያስባታል። እግዚአብሔር ይዋሽ ዘንድ ሰው አይደለም። ስለዚህ ታምነን እስከ መጨረሻው እርሱን መጠበቁ እጅግ ይጠቅመናል። ዛሬ እንግዲህ በዚህ በስቱዲዮ ውስጥ ከእኔ ጋር ያለው ወንድማችን ዮሴፍ ነው። ዮሴፍ ዛሬ በጸሎት ያገለግለናል። አብረን ወደ እግዚአብሔር ከእርሱ ጋር አንድ ላይ እንቀርባለን። ንጸልይ የአብርሃም የይስሐቅ የያዕቆብ አምላክ በጌታ ሞትና ትንሣኤ ደግሞ የእያንዳንዳችን አምላክና አባት የሆንክ እግዚአብሔር በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ስለዚህ ምሽት እናመሰግንሃለን። እያንዳንዳችንን እግዚአብሔር ሆይ ከማለዳ ጀምሮ እስካሁን ሳት ድረስ በቸርነትህ ጠብቀህ ከክፉ ጋር ደኸን አሁን ደግሞ እግዚአብሔር የዘላለም አምላክና አባት ሆይ ከቀን ሥራችን አርፈን በቤታችን ተሰብስበን ይህንን ቅዱሱን ማዕድን ገሞ ጌታ ሆይ እንድንካፈል ይህንን ጊዜ ስለ ሰጠህን በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ የዘላለም አምላክና አባት ሆይ በዚህ ሰዓት በኢየሱስ ክርስቶስ ስም እለምንሃለሁ። እግዚአብሔር ሆይ ለተጠማች ነፍስ፣ እግዚአብሔር ሆይ ለተራበች ነፍስ፣ ጌታ የዘላለም አምላክ ሆይ በተለያየ ጭንቀት፣ በተለያየ ሐዘን ውስጥ ላለች ነፍስ ይህ ቃል ደግሞ እግዚአብሔር የዘላለም አምላክና አባት ሆይ በልማድ ሰምታው የምታልፍበት ሳይሆን ጌታ እግዚአብሔር ሆይ የተራበች የምትጠግብበት፣ ያዘነች የምትጽናናበት፣ እግዚአብሔር የተጠማች ደግሞ የምትረካበት፣ ጌታው የተቅበዘበዘች የምታርፍበት ቃል ጌታ እግዚአብሔር ሆይ እንዲሆን በኢየሱስ ክርስቶስም እንለምንሃለን። ጌታ የዘላለም አምላክና አባት ሆይ የውዴ ቃል በተራሮች ላይ እየተወረወረ ይመጣል ተብሎ እንደ ተጻፈ ጌታ የዘላለም አምላክ በዚህ ሰዓት በገጠር በከተማ፣ ጌታ የዘላለም አምላክ ሆይ በማረሚያ ቤቶች፣ በሆስፒታሎች ደግሞም እግዚአብሔር ሆይ በጦር ሜዳ በግዳጅ ስፍራ ጌታ ሆይ ላሉ ወገኖች እንዲሁ እንደ ቃልህ ጌታ ሆይ ቃልህ እየተወረወረ ደርሶላቸው ጌታ የዘላለም አምላክ ሆይ ካሉበት ጭንቀትና ካሉበት መከራ እንዲያወጣቸው በኢየሱስ ክርስቶስም ልባቸውም የሚያርፍበትን ጸጋ ደግሞ ጌታ ሆይ እንዲሰጣቸው በኢየሱስ ክርስቶስ ስም እንለምንሃለን። ጌታ የዘላለም አምላክና አባት ቃሉን ላከ ፈወሳቸው ተብሎ እንደ ተጻፈ በኢየሱስ ክርስቶስ ስም ይሄ የሚሰማው ቃል በክርስቶስ ኢየሱስ ስም ለፈውስ እንዲሆንላቸው እንጸልያለን። ጌታ የዘላለም አምላክ ሆይ ቃልህ የሚሠራ ነውና በጌታ በኢየሱስ ክርስቶስም በእያንዳንዱ በሚሰማው ሰው ጌታዊ ሕይወት ውስጥ ሳይሠራ እንዳይቀር በኢየሱስ ክርስቶስም እንለምንሃለን። ይህንን እንዲያደርግ ደግሞ እኛ እንፈቅዳለን። ሕይወታችንን ፈቅደን ልባችንን ፈቅደን መንፈሳችንና ነፍሳችንን ፈቅደን ስጋችንን ፈቅደን እንሰጣለን። እግዚአብሔር ሆይ በቃልህ ደግሞ ለአንተ ክብር የሆነውን ነገር፣ ለእኛም በረከትና ጥቅም የሚሆነውን ነገር እንድትሰራ ሁሉን ለምትገዛ፣ ሁሉን ለምትችል ለአንተ አደራ አሳልፈን እንሰጣለን። ጌታ ሆይ ባሪያ ደግሞ ሲያስተምር በጌታ በኢየሱስ ክርስቶስ ስም ጸጋህ በአንደበቱ ላይ እግዚአብሔር የዘላለም አምላክ ሆይ እንዲፈስ በኢየሱስ ክርስቶስ ስም እንለምንሃለን። እርሱን እየሰራ ጌታ የዘላለም አምላክ ሆይ የሚሰሙትን ደግሞ ደግሞ እንዲሰራ ጌታ የዘላለም አምላክ ለሚሰሙትም ጸጋን የሚሰጥ እንዲሆን በክርስቶስ ኢየሱስ ስም ባሪያህን እንድትባርከው እንለምንሃለን። ስለዚህ አገልግሎት ክብር ምስጋና ለአንተ ይሁን፣ አንተ ሰጥተህናል። እግዚአብሔር ሆይ ለአንተም ደግሞ ጌታዊ ለክብር እናውለዋለንና ለዚህም ደግሞ ለእያንዳንዳችን ጸጋህን አብዛለን። ስለ ሰማህን ሁልጊዜ ስለምትሰማን እናመሰግንሃለን። በኢየሱስ ክርስቶስ ያውና ዘላለማዊ ስም አሜን። ወንድማችን ዮሴፍ እነሆ በዚህን ሰዓት በዚህ በስቱዲዮ ተገኝቶ በጸሎት ስላገለገለን እግዚአብሔር ቀሪውን የሕይወትን ዘመን ደግሞ ይባርክ ሳትሉት እንደማትቀሩ እኔ ባለሙሉ ተስፋ ነኝ። እኔም የታላቅነቴን እግዚአብሔር ይባርክ እለዋለሁ። ባለፈው ምሽት ክፍለ ጊዜ ጥናታችን እንግዲህ ወደ ኦሪት ዘፍጥረት መጽሐፍ ጥናታችን መጨረሻ ቀርበን እንደ ነበረ ተመልክተናል። ያዕቆብ ኤፍሬምንና ምናሴን መባረኩን ከኦሪት ዘፍጥረት ምዕራፍ አርባ ስምንት ተመልክተን ነበረ። ዛሬ ደግሞ ወደ ምዕራፍ አርባ ዘጠኝ ተሸጋግረን ያዕቆብን በረከትና ትንቢት አብረን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ከኦሪት ዘፍጥረት ምዕራፍ አርባ ዘጠኝን አውጡ። አድማጮቼ ይህ ምዕራፍ የያዕቆብን ሕይወት የመጨረሻ ጊዜ የሚያመለክት ነው። ባለፈው ምዕራፍ ያዕቆብ የዮሴፍን ልጆች ሲባርክ ተመልክተናል። በዚህኛው ምዕራፍ ግን ዐሥራ ሁለቱ የያዕቆብ ልጆች ሲሰበሰቡ እንመለከታለን። ለእያንዳንዳቸው የተሰጠው የስንብት መልእክት ነበረ ከታላቁ ጀምሮ እስከ ታናሹ ወንድም የሚያስፈልጋቸው ሁሉ የነቢይነት ይዘት ያለው መልእክት ሰጥቷቸው ነበር። እያንዳንዱ ልጅ ወደ ነገድነት ስለሚያድግ ያን ጊዜ ትንቢት የነበረው በሕይወታቸው ተፈጽሞ ነበር። በያዕቆብ ሕይወት እምነትን የምናይበት ሌላኛው ክፍል ቢኖር እዚህ ላይ ነው እንግዲህ ያዕቆብ ለእያንዳንዱ ልጅ ትንቢታዊ መልእክት ይሰጥ ነበረ ከናናውያን በምድሪቱ ላይ እያሉ ያዕቆብ በግብፅ ሆኖ ትንቢታዊ የእምነት ቃል ይሰጣቸው ነበረ ቁጥር አንድ እስቲ ፈጠን ብለን እንመልከት ያዕቆብም ልጆቹን ጠርቶ እንዲህ አለ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ ይላቸዋል በዚህ ስፍራ በመጽሐፍ ቅዱስ ውስጥ ደግሞ ደጋግሞ የሚታይ አገላለጽ አለ። ይህም በኋለኛው ዘመን የሚለው ሐረግ ነው። በእስራኤል ታሪክ የኋለኛው ዘመን ከቤተ ክርስቲያን የኋለኛው ዘመን እጅግ ይለያል። በዚህ ስፍራ ያዕቆብ ስለ እስራኤል ለኋለኛው ዘመንና ስለ እያንዳንዱ የእስራኤል ነገድ ይናገር ነበረ። የእግዚአብሔር ባሪያ የሆኑት እውቁ የመጽሐፍ ቅዱስ ምሁር የዶክተር መጊ ስለ ገጠመኛቸው ሲያወሩ በአንድ ወቅት እንዲህ አሉ። የሥነ መለኮት ትምህርት ቤት ተማሪ በነበርኩበት ጊዜ በያዕቆብ ትንቢታዊ ቃል ላይ የተዘጋጀ ጥናት ነበረ። ያ ጥናት ትንቢቱን ከነ ፍጻሜው ያቀርብ ስለ ነበረ ብዙ ጠቀሜታ ነበረው። በተለይም በኦሪት ዘዳግም ምዕራፍ ሠላሳ ሦስት ላይ የተፈጸመበት አፈጻጸም አስደናቂ ነው ካሉ በኋላ ብዙ ሰዎች አሉ ብዙ ሰዎች ስለ እስራኤል የተነገሩ ትንቢቶች መፈጸማቸውን በአድናቆት ያዩታል። ይልቁንም ግን እስራኤልን በአሥራ ሁለት ወገኖች ወይም ነገዶች ከፋፍሎ የትንቢቱን ፍጻሜ ማጥናት ብዙ ያስተምራል፣ ብዙም ያስታውቃል ካሉ በኋላ በዚህ ስፍራ አሉ በዚህ ስፍራ ያዕቆብ ለእስራኤል ጠቅለል ያለ ትንቢታዊ ቃል ሳይሆን ለእያንዳንዱ ነገድ የሚሰጠው ቃል ነበረ። እነዚህም ቃላት ከነ ፍጻሜያቸው መመልከት ከቁጥር ሁለት ጀምሮ ይቻላል ብለዋል። አዎ ወገኖቼ፣ እኛም ከቁጥር ሁለት ጀምረን ይህንኑ ትንቢታዊ ቃል አብረን አንድ ላይ እንመለከታለን። እንዲህ ይላል እናንት ያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁ እስራኤልንም አድምጡ ይላቸዋል። በዚህ ስፍራ ያዕቆብ አልጋው ላይ ተኝቶ ሳይሆን በትሩን ተደግፎ ይናገር እንደ ነበረ በዕብራውያን መልእክት ምዕራፍ አሥራ አንድ ቁጥር ሀያ አንድ ላይ ተጽፎ እናገኛለን። ዕብራውያን ምዕራፍ አሥራ አንድ ቁጥር ተመልከቱ። በርግጥ ያዕቆብ ዘመኑን ሁሉ፣ ልብ በሉ፣ ዘመኑን ሁሉ በሙሉ ኃይሉ ለመኖር ይጥር ነበረ። ሞት የማይመችና አስከፊ ክስተት ነው ወገኖቼ። ያዕቆብ ግን ያንን ለመቀበል ከአምላኩ ጋር የእምነት ክርክር እየገጠመ ይመስላል። ይህም ደግሞ ሕይወቱን አስደናቂ ያደርገዋል። ለሮቤል የተሰጠው የትንቢት ቃል ከቁጥር ሦስት እስከ አራት ያለው ነውና አንድ ላይ እንመለከታለን። ዘፍጥረት አርባ ዘጠኝ ቁጥር ሦስትና አራትን ተመልከቱም። ሮቤል አንተ በኩር ልጄና ኀይሌ የጉብዝና የም መጀመሪያ ነ የክብር አለቃና የኀይል አለቃ እንደ ውኃ የምትዋልልን አለቅነት ላንተ አይሁን። ወደ አባት መኝታ ወጥታ አልና አረከስከውም ወደ አልጋዬም ወጣ ይላል። በአባቶች የትውልድ ሐረግ ውርስ እጅግ አስፈላጊ ነገር ነው። አይደለም እንዴ? አዎ፣ በአባቶች የትውልድ ሐረግ ውርስ እጅግ አስፈላጊ ነገር ነው። ያዕቆብ ሮቤልን ስለ ታላቅነቱ ብዙ ቢናገረውም እንደ ውኃ ይዋልል እንደ ነበር ጠቅሷል። ሮቤል በሕይወቱ ያልተረጋጋ እንዲሁም የጸናም አቋም አልነበረውም። ዛሬ ብዙ ክርስቲያኖች በጌታ ቤት ውስጥ እየኖሩና ዕድሜ እየቈጠሩ እንደዚሁ እንደ ሮቤል ናቸው። ብዙ ክርስቲያኖች አቋማቸውን ከእግዚአብሔር ጋር በማድረግ ከማወላወል አምልጦ የወጣ ሕይወት የላቸውም። የሮቤል ታሪክም ቢሆን ይህንኑ ያሳየናል። በመጽሐፍ ቅዱስ ውስጥ ደካማ ጎን ያላቸው ሰዎች ብዙ ናቸው። ነገር ግን ድክመታቸው ላይ ብቻ እያተኮርን ጊዜ ማጥፋት አያስፈልግም። ፊልጵስዩስ ምዕራፍ አራት ቁጥር ስምንት እንዲህ ይላል፣ በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ ይለናል እግዚአብሔር የሰዎችን ኀጢአት በመጽሐፍ ቅዱስ ውስጥ እንዲጻፍ ሲያደርግ ወገኖቼ የሰውን ልጅ ማንነት በግልጽ እንድናውቅና እንሆ ለትምህርታችንም ይረባን ዘንድ ነው። ከቁጥር አምስት ደግሞ ለስምዖንና ለሌዊ የተሰጠውን የትንቢት ቃል አንድ ላይ እንመለከታለን። ስምዖንና ሌዊ ወንድማማች ናቸው። ሰይፎቻቸው የአመፃ መሣሪያ ናቸው ይላል። እነዚህ ሁለቱ ልጆች በሴኬም በነበሩበት ጊዜ በዲና ጉዳይ ላይ በተነሳው ግጭት የወሰዱት የበቀል እርምጃ አሁን ባሉበት ደረጃ አብቅቷቸዋል። እስቲ ቁጥር ስድስትና ሰባትን እንመልከት። በምክራቸው ነፍሴ አትግባ፣ ከጉባኤያቸውም ጋር ክብሬ አትተባበር፤ በቁጣቸው ሰውን ገለዋልና በገዛ ፈቃዳቸውም በሬን አስነክሰዋልና። ቁጣቸው እርግም ይሁን ጽኑ ነበርና፣ ኵርፈታቸውም ብርቱ ነበርና። በያዕቆብ እከፋፍላቸዋለሁ፣ በእስራኤልም እበታትናቸዋለሁ ይላል። ወዳጆቼ በሌዊ ሕይወት ውስጥ አስደናቂውን የእግዚአብሔርን ጸጋ እንመለከታለን። ነገዱን በሙሉ ካህናት በማድረግ በእስራኤል ዙሪያ በተናቸው እግዚአብሔር እንደ ሌዊ ያሉትን ጨካኝ ሰዎች መሪ ካህናት አድርጎ መሾም ይችላል። የእግዚአብሔር ጸጋ ኀጢአተኞችን የመንግሥቱ መሪ ካህናት ያደርጋቸዋል። አይገርማችሁ ምን? ዛሬ ምዕመናን ሁላቸው ካህናት ናቸው። ከዚያ ውስጥ ሕይወታቸው በተለያየ ኀጢአት ውስጥ የነበረ እጅግ ብዙ ሰዎች ይገኙበታል። ዛሬ ብዙ ቤተ ክርስቲያኖች እግዚአብሔር እንዴት እንዳቆማቸው ማየቱ ራሱን የቻለ አስደናቂ ነገር ነው። የእግዚአብሔርን ጸጋ ጥንካሬውንም ይህ ክፍል ያሳየናል። አንደኛ ጴጥሮስ ምዕራፍ አንድ ፈጠን ፈጠን በሉ። አንደኛ ጴጥሮስ ምዕራፍ አንድ ቁጥር አስራ ስምንትና አስራ ዘጠኝ አንደኛ ጴጥሮስ ምዕራፍ ሁለት ቁጥር አምስትንም እንዲሁ ተመልከቱም። ሮቤል ታላቅነትን እንዳጣ እንዲሁ ለስምዖን እና ለሌዊ አልተሰጣቸውም። ሌላ ኀጢአተኛ ልጅ ስለነበረ የእግዚአብሔር ጸጋ በሱ ሲሠራ እንመለከታለን። ከቁጥር ስምንት ደግሞ ለይሁዳ የተሰጠውን እየትንቢት ቃል እናያለን። እስቲ እናንብበው። ይሁዳ ወንድሞችህ አንተን ያመሰግኑሃል። እጅህ በጠላቶችህ ደንደስ ላይ ነው ይለዋል። የአባትህ ልጆች በፊትህ ይሰግዳሉ ይላል። ከዚህ ሰው ክርስቶስ ስለሚመጣ ሰዎች ሁሉ ይሰግዳሉ የሚለው ቃል በዚያ ይፈጸማል። ቁጥር ዘጠኝን እንመልከት። ይሁዳ የአንበሳ ደቦል ነው። ልጄ ሆይ ከአደንህ ወጣ፣ እንደ አንበሳ ሸመቀ፣ እንደ ሴት አንበሳም አደባ ያስነሳውስ ዘንድ ማን ይችላል ሲል ይናገራል። በመጽሐፍ ቅዱስ ውስጥ ካሉት ትንቢቶች መካከል ይህ ወገኖቼ እጅግ አስደናቂው ነው። ቁጥር አስርን እናንብብ። በትረ መንግሥት ከይሁዳ አይጠፋም፣ የገዢም ዘንግ ከእግሮቹ መካከል ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝም ለእርሱ ይሆናል ሲል ይናገራል። በመጽሐፍ ቅዱስ ውስጥ ስለ ክርስቶስ የመጣው የመጀመሪያው ግልጽ ትንቢት ዘፍጥረት ምዕራፍ ሦስት ቁጥር ዐሥራ አምስት ላይ የሚገኘው ሲሆን ልብ በሉም ስለ ክርስቶስ የተነገረው የመጀመሪያው ግልጽ ትንቢት ቤት ኦሪት ዘፍጥረት ምዕራፍ ሦስት ቁጥር ዐሥራ አምስት ላይ የሚገኘው ሲሆን የእኛው ክፍል ግን ቃሉን ይልቅ ጒልህ ግልጽ ያደርገዋል። በይሁዳ የትውልድ ሐረግ ውስጥ የሚመጣው ኢየሱስ ክርስቶስ የጠላትን ራስ ቀጥቅጦ ለሰዎች ሁሉ እረፍትን እንደሚያመጣና እንደሚያስገኝ በዚህ ስፍራ ተጠቅሷል። ክርስቶስ በምድር ላይ ሲመላለስ በነበረበት ጊዜ የእረፍትን ጥሪ አስተላልፎ ነበረ። መጥራቱ ብቻ ሳይሆን እርሱ ራሱ እረፍት ነው። ዛሬ በቈሰሉት እጆች ውስጥ የገዢነትን ዘንግ ጨብጦ ይገኛል። ኦሪት ዘህልቁ ምዕራፍ 24 ቁጥር 17፣ ዘህልቁ ምዕራፍ 24 ቁጥር 17 የተተነበየውን ትንቢት ማየት እንችላለን። ኢየሱስ ክርስቶስ ብዙ የተባለለት ስለሆነ ሲመጣ የሕዝቡ ንጉሥ፣ እረኛ፣ ዐለትና ዕረፍት እንደሚሆን እንመለከታለን። ለቤተ ክርስቲያንም የሚያበራ የንጋት ኮከብ ነው። እግዚአብሔር ወገኖቼ ነገሮችን ሁሉ በዕቅድ ይመራ እንደነበረም እንመለከታለን። ቁጥር ዐሥራ አንድና ዐሥራ ሁለት እኔ ደግሞ አለፍ ብለን እናያለን። ዘፍጥረት አርባ ዘጠኝ ቁጥር ዐሥራ አንድና ዐሥራ ሁለት ውርንጫውን በወይን ግንድ ያስራል፣ የአያይቱንም ግልገል በወይን አረግ፣ ልብሱን በወይን ያጥባል፣ መጎናጸፊያውንም በወይን ደም ዐይኑም ከወይን ይቀላል ጥርሱም ከወተት ነጭ ይሆናል ይላል። ኢየሱስ ክርስቶስ በውርንጭላ ሆኖ ወደ ኢየሩሳሌም ሲገባ ራሱን እንደ መሲህ እንደ ንጉሥና እንዳዳኛ አድርጎ ነበር። በሚቀጥለው ጊዜ ሲመጣ ግን ልብሶቹ እንደ ተባለላቸው በወይንና በደምታ ጥበው እናገኛቸዋለን። በኢሳይያስ ምዕራፍ ስልሳ ሦስት ቁጥር ሁለት እንደምንመለከተው ኢሳይያስ ምዕራፍ 63 ቁጥር 2፣ እስቲ አንድ ላይ እንመልከተው። ልብስህ በወይን መጥመቂያ እንደሚረግጥ ሰው ልብስ ስለ ምን መሰለ ይላል። ተመልከቱ፣ ልብስህ በወይን መጥመቂያ እንደሚረግጥ ሰው ልብስ ስለ ምን መሰለ ብሎ ይናገርና መጥመቂያውን ብቻዬን ረግጫለሁ፣ ከአሕዛብም አንድ ሰው ከእኔ ጋር አልነበረም። በቁጣዬ ረገጥኳቸው፣ በማቴም ቀጠቀጥኳቸው። ደማቸውን በልብሴ ላይ ተረይቷል፣ ልብሴንም ሁሉ አሳድፍ ያለው የምበቀልበት ቀን በልቤ ነውና የምቤዥበትም ዓመት ደርሷአልና ሲል ይናገራል። አልፍ ብላችሁ እስከ ቁጥር አራት ድረስ መመልከት ትችላላችሁ። በዚህ ጊዜ ወገኖቼ የራሱ ደም ሳይሆን የጠላቶቹን ደም የሚያመለክት ነው ይህ ክፍል። ይህም ከክርስቶስ ዳግም ምጽአት ጋር ይያያዛል። ለዛብሎን የተሰጠውን የትንቢት ቃል ደግሞ ከኦሪት ዘፍጥረት ምዕራፍ አርባ ዘጠኝ ቁጥር አሥራ ሦስት አብረን እንመለከታለን። ኦሪት ዘፍጥረት ምዕራፍ አርባ ዘጠኝ ቁጥር አሥራ ሦስትን ተመልከቱ። ዛብሎን በባሕር ዳር ይቀመጣል፣ እርሱም ለመርከቦች ወደብ ይሆናል፣ ዳርቻውም እስከ ሲዶና ድረስ ነው ይላል። ዛብሎን በሰሜኑ የአገሪቱ ክፍል የሚኖር ነገድ ነው። ለኢሳኮር የተሰጠውን ትንቢት ቃል ተመልክተን የዛሬውን ትምህርታችንን እንጨርሳለን። ቁጥር አሥራ አራትና አሥራ አምስትን እስቲ እናንብበው። ኦሪት ዘፍጥረት ምዕራፍ 49 ቁጥር 14 እና 15 ይሳኮር አጥንቱ ብርቱ አህያ ነው፣ በበጎች ጎረኖም መካከል ያርፋል። እረፍትም መልካም መሆኗን አየ፣ ምድሪቱም የለማች መሆኗን ትከሻውን ለመሸከም ዝቅ አደረገ፣ በሥራውም ገበሬ ሆነ ሲል ይናገራል። ይሳኮር በሰሜኑ የእስራኤል ምድር የሚኖር ሕዝብ ነው። ምድሪቱንም ከብዙ አደጋ ማትረፍ የቻለ ታላቅ ሕዝብ ነበር። ሥራቸውንም በትጋትና በማስተዋል ይሠሩ ነበረ። ዛሬም የእግዚአብሔር ሰዎች ሠራተኛና ትጉ የሆኑ ዘንድ ያስፈልጋል። ወገኖቼ ይሳኮር በሠራተኛነቱ የእስራኤል መንግሥት የጀርባ አጥንት ነበረ። ነገር ግን ይህ ሕዝብ መድከሙ ለእስራኤል ሕዝብ ድካም ምክንያት እንደሚሆን ምንም አያጠራጥርም። እንግዲህ ወገኖቼ ከእነዚህ ሁሉ ታላቅ ነገርን እንድንማር እግዚአብሔር ረድቶናል። በሚቀጥለው ክፍለ ጊዜ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እስከዚያው ጊዜ ድረስ በጸሎቶቻችሁ ሁሉ አስቡን የእግዚአብሔር አገልግሎት ከዳር ይደርስ ዘንድ ወንጌልን ላልሰሙም ደግሞ ይደርስ ዘንድ ኖ በጨለማ ለሚኖሩት ደግሞ ብርሃን ይሆንላቸው ዘንድ። አዎ፣ በጸሎታችሁ ባላችሁ ነገር ሁሉ መርዳትን አትርሱ እያልን አድራሻችንን ለማወቅ ለምትፈልጉ እንዲሁም ልጽፉልን ለምትወዱ ሁሉ ደግሞ ለመጽሐፍ ቅዱስ ትምህርት በራዲዮ የመልእክት ሳጥን ቁጥር ዐሥራ ሦስት ስልሳ ስድስት አዲስ አበባ ነው። እደግመዋለሁ አድራሻችን የመጽሐፍ ቅዱስ ትምህርት በራዲዮ የመልእክት ሳጥን ቁጥር አስራ ሦስት ስልሳ ስድስት አዲስ አበባ ነው። ዛሬ እንደ ወትሮ ሁሉ በቴክኒክ ያገለገለን ወንድማችን አለማየሁ ዳዊት ነው። እስከዚህ ሳት ድረስ ከእናንተ ጋር የቆየሁት እኔ አበበ ከበደ ወርቄ ነኝ። በሰላሙ